ባለፈው ሐምሌ ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ የሶስት ነጥብ አራት ቢሊዮን ዶላር ብድር ማጽደቁን ሲያስታውቅ ኢትዮጵያ የውጭ ምንዛሪ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን አስታውቃለች። የፖሊሲ ለውጡን ተከትሎ ከተወሰዱ እርምጃዎች መካከል የግል ድርጅቶች ከባንኮች ውጭ ለመጀመሪያ ጊዜ የውጭ ምንዛሪ ግብይት ስራ ውስጥ እንዲሳተፉ መፈቀዱ አንደኛው ነው። በዚህ መሰረት በብሔራዊ ባንክ ከተፈቀደላቸው አምስት የግል ድርጅቶች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር ነው። የማህበሩ መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ በኢትዮጵያ ታሪክ በዘርፉ የመጀመሪያው የግል ድርጅት ነን ይላሉ። ከመስከረም ሀያ ሰባት ሁለት ሺ አስራ ሰባት ጀምሮ እንግዲህ ወር ከአስራ አምስት ቀን አካባቢ የሆነን ነው። እንቅስቃሴያችንም ከቀን ወደ ቀን መሻሻሎች እያየንበት ነው። ጥሩ ነው። ተስፋ ሰጪ ነው። በእስካሁኑ ሂደት ብዙም ችግር ያልገጠማቸው መሆኑን የተናገሩት አቶ ኤፍሬም በሀገሪቱ ውስጥ አለ ከሚባለው የውጭ ምንዛሬ ፍላጎት አንጻር የገጠማቸው ጥያቄ የተፈለገውን ያህል አለመሆኑን በመግለጽ ሲጀምሩ የነበራቸውን ስጋትና አሉብን የሚሏቸውን ችግሮች ይገልጻሉ። ስንጀምር አካባቢ ፈራ ተባሰንደ የነበረው የውጭ ጅምር ዛሬ ፍላጎት ያላቸው ሰዎች በብዛት ወደኛ ይጎርፋሉ ብለን ነበር ግን ስናየው እንደዛ አልሆነም። ምናልባት ከማሻሻያ ወደዚህ አቬለብሊቲ ስለጨመረም ሊሆን ይችላል። በብዙ ምክንያቶች ብቻ ነፃ ሲሆንና ሲለቀቅ እኛ በጠበቅ ነው ሽያጭ ገበያ ልክ አላገኘ ነው። ሌሎች አንዳንድ ችግሮች ይኖራሉ። አሁን የባንኮች ስርዓት ትንሽ ያዝ ያደርጋል። የክፍያ ስርአት እንደፈለግነው ለስፖርት ማርኬት ገና የሚመች ደረጃ ላይ አይደለም። እሱን ተነጋግረን ለማስተካከል እየጣርን ነው። የውጭ ምንዛሪ በመንግስት ባንኮች እና ሌሎችም ባንኮች አገልግሎቱ ይሰጣል። የሽያጩም ሆነ የግብይቱ እንዲሁም ደግሞ በጥቁሩ ገበያ ልውውጡን የሚሰሩት ካላት አሁንም አሉ። እናንተ በዚህ መሀል ነው እንግዲህ የመጣችሁትን የተለየ አገልግሎት ልትሰጡ ነው የመጣችሁት። ልዩነቱ ምን መሰለ? እንግዲህ ኢትዮጵያ ይሄን ነገር ኤክሰርሳይስ ማድረግ ከጀመረች በቅርብ ነው። በፊት ጥብቅ የሆነ የውጭ ምንዛሬ ቁጥጥር ያለበት ሀገር ነበር ያ ጥብቅ የሆነ ቁጥጥር የውጭ ምንዛሬ የሚፈልጉ ዜጎች ለሚፈልጉት አገልግሎት የማያገኙበት እድሎች በጣም ሰፊ ነበሩ አሁን እንደኛ አይነት አገልግሎቶች ተቋማቶች ወደ ኢንዱስትሪው ውስጥ ስንቀላቀል በአቅርቦትና ፍላጎት ላይ ተመስሰን ነው እኛ የምንሰራው ለምሳሌ ወደ ውጭ ሀገር ጉዞ ለሚያደርግ ጥቁር ገበያ ጋር የሚሄድ እድሎች እየጠበቡ ነው እኛን ይመርጣል ካልሆነ ከባንክ ከሁለት አንዱ ባንክ አካባቢ በቂ ስንቅ ስለማያገኝ እኛ ጋር ደግሞ በአቅርቦትና ፍላጎት ላይ ተመርክሰን ይዘን ስለምንገኝ እ የመምረጥ ሁኔታ አለ። የማርኬት ትሬንዱን ብታይ ወደ ውጭ ሀገር የሚሄድ ሰው ከአንድ ከመቶ በታች ነው ኢትዮጵያ ያላት የውጭ ምንዛሬ ሊጠቀም የሚችለው ሲግኒፊካንት አይደለም። ያንንም ግን ለመንገድ ለአንዳንድ ሴሚናሮች፣ ኤግዚቢሽኖች እንደዚህ የሚጓዙ ድርጅቶች ሊሆኑ ግለሰቦች እኛ ጋር መጥተው የሚፈልጉትን እያገኙ እየሄዱ ነው እና በመካከል ያለውን ህጋዊ በሆነ ሁኔታ ጋፑን ሸፍነን እየሰራን ነው ከባንኮች ትንሽ ዋጋችን ጨመር ይላል። ምክንያቱም እኛ በገበያ ዋጋ ነው ተወዳድረን የምንገዛው የምንሸጠውም። ሪሶርሳችን ተሻለ ዋጋ ለደንበኞች በማቅረብ ላይ የተመሰረተ ማርኬቲንግ ፖሊሲ ነው የምንከተለው። ስለዚህ ባንክ አካባቢ ሄደ በአግባቡ የሚፈልገውን የማያገኝ ሰው ወይም ባንክ አካባቢ የውጭ ምንዛሪ ለማግኘት ጊዜውን ማጥፋት የማይፈልግ ሰው በቀላሉ እኛን አክሰስ እያደረገ እየተጠቀመ ነው። ስለዚህ አማራጭ አቅርበናል። እንደ ሰዎች ፍላጎት ነው እንግዲህ እየተስተናገዱ ያሉት። የገበያ አወሳሰኑ እንዴት ነው? በገበያ ይወሰናል ሲባል በኢትዮጵያ በገበያ እንዴት ነው? ገበያ ምሳሌ ምን ጊዜም ጠዋት ጠዋት ማርኬት ወይም የሬት ኢንቴሊጀንስ እናደርጋለን። በመላዋል አሜሪካ ስንት ነው ዛሬ? ዱባይ ስንት ነው? ቻይና ስንት ነው? ኢትዮጵያ ውስጥ ደግሞ ያሉ ጥቁር የሚንቀሳቀስባቸው ስፖቶች አሉ። የእነሱን ሞኒተር አድርገን አቅርቦትና ደግሞ ፍላጎታችንን እንገመግማለን። ለምሳሌ ብዙ ወደኛ አቅርቦት የሚያመጣ ሰው ካለ ለመሸጥ ማለት ነው ትንሽ ዋጋውን ቀነስ እናደርጋለን። ወደ ውጭ ደግሞ ለመሄድ ብዙ ሰው ኛ አገልግሎቱን ወይም ወጭ ምንዛሬ የሚፈልግ ከሆነ ትንሽ ዋጋውን ማስተካከያ እያደረግን አቅርቦትና ፍላጎቱን ተከትለን በየቀኑ የምንወስነው ነው። አቶ ኤፍሬም የውጭ ምንዛሪው ዋጋ በነፃ ገበያ የሚወሰን ነው ይባል እንጂ በአንድም ሆነ በሌላ መንገድ ዋጋውን በመወሰን ረገድ መንግሥት እጁ አለበት የሚለውን አባባል አይቀበሉም። ላይ መንግሥት ዋጋ አይተምንም ሊተምንም አይችልም። ኦልሬዲ እኮ ነፃ አድርጎታል እኔ ጠዋት ስነሳ የመጀመሪያ ስራዬ ዋጋው አሁን ላይ በአዲስ አበባ ደረጃ በተለይ በካሽኖት ግብይት ሰው እንደሁም ማርኬቱም የኛን ገበያ የሚከተልበት ሁኔታ ነው እየተፈጠረ ያለው እነሱ ስንሰጡ የኛ ኦፊሻል ነው ጠዋት እናውጃለን ብላክ ማርኬቱም የኛን ተከትሎ ቀንስ አድርጎ ለመግዛት ወይም አንዳንዴ የኛ ዝቅ ካለ ከፍ አድርጎ ለመግዛት የሚጥርበት ሁኔታ እና የአቅርቦትና ፍላጎት ህግ ነው አሁን እየተገበረ ያለው የጥቁር ገበያው ወይም በተለምዶ አጠራሩ ብላክ ማርኬት የሚባለው መነሻው ጥቁር ወይም ብላክ ከሚባለው ኢኮኖሚ መሆኑን የሚናገሩት አቶ ኤፍሬም ብላክ ኢኮኖሚ ሰፋ ያለ ነገር ነው እዛ ውስጥ ጋ የሆነ አለ ህገወጥ የሆነ ነገር አለ ህጋዊ የሆነው ምንድን ነው? በፊት በነበረው ጥብቅ በሆነው ፋይናንስ ቁጥጥር ጊዜ ሰዎች ሪፖርት ለሚያደርጉበት እቃ ወይም ወደ ውጭ ሀገር ሄደው ሰርቪስ ለመግዛት ወይም አንዳንድ ነገሮች አድርገው ለመምጣት ፈልጉ በቂ ነገር ባለማግኘታቸው ተግባራቸው ጋይ ነው፣ ግን ያንን ዶላር ወይም የውጭ ምንዛሬ ማግኘት ስለማይችሉ ከሌላ ወይም ጥቁር ከሚባለው ገንዘብ ግብይት ስርዓት ውስጥ ገዝተው ሸቀጦችንም ወደ ሀገር ውስጥ የሚያስገቡበት ሁኔታ አለ። ኢሌጋል ደግሞ የሆነ ወይም ህገ ወጡ ግብር ለማጭበርበር፣ ኮንትሮባንድ ስራ ለመስራት ቨር ለእንደዚህ አይነት ዓላማዎች ብላክ ማርኬቱ ላይ የብላክ ኢኮኖሚ አካል በሆነው የብላክ ማርኬት የገበያ የሚያስገቡበት ሁኔታ አለ። አሁን ላይ ግን በዚህ ጊዜ ነገሮች በመለቀቃቸው ብዙ የፖሊሲ ማሻሻያዎች በምንዛሬ ግብይት አስተዳደሩ ላይ በመፈጠራቸው ነገሮች ቀን በቀን ከፍና ዝቅ ይላሉ። አሁን በዚህ አንድ ወር ከአስራ አምስት ቀን በእኛ ትሬንድ ብር አንዴ ተነክራል፣ አንዴ ይዳከማል፣ አንዴ ተነክራል፣ እንዴ ይዳከማል። አሁን ራሱ በዚህ ስር ቀን ውስጥ ብር እየጠነከረ መቷል ከአምስት ከመቶ በላይ ማለት ነው። ያ ማለት ብላክ ማርኬቱን ገበያ ነው አሁን ፍላጎትና አቅርቦት በየቀኑ የሚወስኑ መንግስትና ህጋዊ ፍቃድ እየተሰጣቸው እንደ ኢትዮ ፎሬክስ አይነት ድርጅቶች በምንዛሬው ግብይት በተሰማሩበት ሁኔታ መንግስት ጥቁር ገበያውን በመቆ መቆጣጠርም ሆነ በማስቆም ረገድ የሚያደርገው ድርሻ ሊኖር ቢችልም ከገበያ ሊያስወጣቸው የሚችለው የገበያው ሁኔታ ብቻ መሆኑን አቶ ኤፍሬም ይናገራሉ። የጥቁር ገበያ ተዋኒዎች ብዙ ናቸው። ሰዎች በየቢሮ በየሰፈሩ፣ በየአካባቢያቸው በኔትወርኮች የሚሰራበት እድል ሰፊ ነው። ይሄ በአጭር ጊዜ ውስጥ እኛ ህጋዮቹ በጣም እየጠነከርን እና ሰውም እኛን መምረጥ እየጀመረ ሲሄድ እየከሰመ ይሄዳል ብዬ ነው የምገምጠው። ምክንያቱም አሁን ጥቁር ገበያ አካባቢ ስትገበያኝ ከፍተኛ ርስክ ነው ያለው። አንደኛ ገንዘብን የማጣት ሁኔታ ይኖራል። የደህንነት ችግር አለ። ችግሮች ይፈጠሩ ቤትኛውን ምግል አይቀርበ መብትን የምታስቀብቅበት ሁኔታ የለ። ግን ምንድነው አሁን የሰውም አዌርነስ ቀን ወደ ቀን እየጨመረ ነው። የጥቁሩን ገበያ እዚህ አካባቢ ዋጋ የኛን አይቶ እስከመወሰን ድረስ ኢንፍሉዌንስ እያደረግ ናቸው። ነገ ከነገ ወዲያ ሞር ህብረተሰቡ ወደ ኛ መምጣት ሲጀምር በራሳቸው ጊዜ የሚከስሙበት እድል ሰፊ ነው ብዬ ነው ማስበው እና መንግስትም በሌላ የህግ ማዕቀፍም የሚያስተካክልበት እድል ሰፊ ስለሆነ ማለት ነው። እኛ ግን በራሳችን በኩል ገበያውን ተከትለን ጥቁሩ ገበያ የሚሰጠውን ወይም የቀረበ ከሰጠን እዛ አካባቢ በራሱ ጊዜ የሚወስነው ሰው ስለሆነ እኛን እየመረጠ ይሄዳል ብዬ ነው ማስበው በስካሁ አጭር ቆይታቸውም ቢሆን የውጭ ምንዛሬ ግዥም ሆነ ሽያጭ ፍለጋ ወደ ኢትዮ ፎሬክስ ድርጅታችሁ የሚመጡ ሰዎች ምን ያህል ይሆናሉ? የሚፈልጉት የገንዘብ መጠንስ በአማካይ ምን ያህል ይሆናል? ተብለው የተጠየቁት አቶ ኤፍሬም እስካሁን አንድ ወር ከአስራ አምስት ቀን በላይ ግብይታችን አቬሬጅ የሆነ የከስተመር ዲማንድ ስንሰራው አምስት መቶ ዶላር አካባቢ ነው ፐርፐርሰን ፐርሰን ከሶስት መቶ በላይ ለሚሆኑ ተጓዦች ውጭ ምንዛሬ ያቀረብንበት ሁኔታ ነው ያለ። አቬሬጁ ወደ አምስት መቶ አካባቢ ነው የሚመጣው እና ማክሲመም ሊሚቱንም አብዛኛው ሰው ዲማንድ ሲያደርጋል አላየንም። ወደ ውጭ ሀገር አንድ ሰው የሚሄድ ከሆነ አምስት ሺህ ዶላር አካባቢ ይበቀዋል ብለው ነው እንግዲህ መንግስት እንትን ያየነውም፣ አብዛኛው ሰው ማክሲመሙን አምስት ሺም ሲጠቀም አላየንም። አብዛኛው ሰው ከአምስት መቶ እስከ አንድ ሺ ነው የሚጠቀመው። ድርጅቶች እንደ ቢዝነስ ትሪፕ ኤግዚቢሽን እንደዚህ ሲኖራቸው ኤክስትራ ኤክስፔንስ ለሚኖራቸው እነሱ ትንሽ እስከ አስር ሺም ዲማንድ የሚያደርጉበት ሁኔታ ነው ያየለ መንግስት ይህንን የግብይት ለውጥ ካደረገ በኋላ እናንተም ወደ ገበያ መምጣትና ይህን ስራ መስራት ከጀመራችሁበት ጊዜ አንስቶ ይህ ለውጥ አቅርቦቱን አስፋፍቷል ወይ? ገበያውን አረጋግቷል ወይ? ኢኮኖሚውን አነቃቅቷል ወይ? የዋጋ ንረቱ ላይ አስተዋጽኦ ማድረግ ጀምሯል ወይ? ምን ለውጥ አምጥቷል? እስካሁን በጣም እኛ ቪዚብል ያየናቸው ለውጦች ምን ዶርታ ካለ ባንኮች ራሱ ለደንበኞቻቸው ለሚሰጡትን ነገር በፊት እንዲ ብዙ ቢሮክራሲ ነበረ ደንበኛ መሆኑን ቸክ ያደረጋሉ በቂ ዲፖዚት፣ በቂ ትራንዛክሽን አለ ወይ እንደዚህ የሚል ፕሮሲጀሮች ነበሯቸው። አሁን ላይ የእኛ መምጣት አስገቷቸው ይመስለኛል ወይም እንቅስቃሴያችን የሚሰጡትንም መጠን ለደንበኞቻቸው ጨመር፣ የሚጠይቋቸውን ክራይቴሪያዎችንም የማላላት ነገሮች እያየን ነው። ይሄ የሚያሳየ ምንድን ነው ውድድር ባንኮችንም እየሳበ ለደንበኞቻቸው የሚሰጡትን አገልግሎት ሞር ቅርብ የሆነ ወይም አስደሳች ወደሆነ ሁኔታ ለማምጣት የሚሰሩበት እድል እየተፈጠረ ነው። እስካሁን ያለው አካሄድ ወይም አዝማሚያው ምን ይመስላል በርሶ እይታ? አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። አሁን ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች፣ ሁለት ሶስት አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሞር ያጠነክርለት ነበር። ይጠነክራል ብሎም የሚገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሬ አኳያ እየተዳከመ፣ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበጥ የማይችልበት ሁኔታ እየተፈጠረ እየመጣ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው ውጭ ምንዛሬ ፖሊሲው ማሻሻያ የተደረገለት በዛን ጊዜ ሲደረግ ብዙ ሰዎች ወይም አካዳሚሻያን ወይ ሪሰርቸሮች፣ አክቲቪስት፣ ፖለቲከኞች ያው ንግዱን በደንብ ስለማያውቁ ነገሮች ከዚህ የበለጠ ወረስት ይሆናል ብለው የራሳቸውን ግምገማ በተለያየ እንትን ሲገልጹ ነበር። መሬት ላይ ያለው ሀቅ ግን ምንድን ነው? ፍላጎት ነው እና አቅርቦት ነው ነገሩን የሚገዛው መቶ አስርና መቶ አስራ አምስት ፍላጎትና አቅርቦት ሬቱን ወስኖት ለስድስት ለሰባት ለስምንት ወር አካባቢ አቁሙ። ይሄ ማሻሻያም ከተደረገ በኋላ መጀመሪያ ቀይ ፓኒክ የመሆን ነገር ነበር፣ እንዳንዱም እቃ ላለመሸጥ፣ እንዳንዱም ያገኘውን ዶላር ሎ ያደር ሄደ ቁጥር የውጭ ምንዛሪን ፍላጎት ባለበት ወይም እንደውም ትንሽ የመቀነስ አዝማሚያዎች ነው እየታዩ በኛ ሴክተር እራሱ የሚታየው ይሄ ነው። በፊት ማንም ሰው ወደ ውጭ ሲሄድ እንደዚያ አይነት ነገሮችን መጠቀም ይፈልግ ነበር እና አሁን ላይ ብዙ ሰው ነጋዴ እቃ አለው መሸጥ ነው እየቸገረው ያለው ተጨማሪ ዶላር የሚፈልግበት ሁኔታ የለም። የኢኮኖሚው ባለሙያ አቶ ያሬድ ኃይለ መስቀል የምንዛሪ ለውጡ እንደተፈራው አለመሆኑና በፖሊሲው የተነሳ መሻሻሎች መኖራቸውን ቢቀበሉም የዶላር ፍላጎት ተሟልቷል በሚል ግን አይስማሙም። ወደ መቶ ሀያ አምስት አካባቢ አሁን ያለው ወይም በአጠቃላይ ወደዛ አካባቢ ነው የደረሰው እንግዲህ ያው ደብል አድርጓል። በጣም ብዙ ስፋት ነው ያደገው። በሌላ በኩል ደግሞ አንድ ሰሞን በጣም ተቀራርቦ ነበረ። ትንሽ ብር ልዩነት ነበር የነበረው ገበያውና በእንትኑ መካከል የነበረው። አሁን ግን እንደገና መስፋት ይታያል፣ ወደ መስፋት አልባት የደረሰ ነገር ይታያል። ስለዚህ ምንድን ነው ወደ አስራ አምስት ብር ያህል ልዩነት እየፈጠረ ነው። እንግዲህ ይሄ ማለት ምንድን ነው? ያልተሟላ ፍላጎት አለ ማለት ማለት በቀጥታ አሁን መገበያየቱ ተፍጓል። ሄዱ ግን ዶላር የማያገኘው ሰው አሁንም በጥቁር ገበያ ይገዛል ማለት ስለዚህ ዋነኛው የነፃ ገበያው ሰራ የምንለው ጥቁር ገበያውና ዋናው መካከል ልዩነት ሳይኖር ሲቀር ማለት ነው። ኬንያ ብትመጣ ምንም ልዩነት የለውም። የትኛውም ባንክ ሄድ ወይም ቆቹን ብትሄድ እኩል ነው። ዩጋንዳም ብትሄድ እንደዚህ፣ ሩዋንዳ ምን የፈረንጁን አገር ማለት ነው። እዚህ አካባቢ ስለዚህ አሁን አሁንም ገና ያልተሟላ ፍላጎት አለ የሚል ያሳያል። ገና ነፃ ያልሆነበት መንገድ አለ ግን አዝማሚያው ጥሩ ነው። እውነት ለመናገር ከሆነ በቃ ገበያው እየሰራ እንደሆነ ይህንን ያህል መጥበብ ከቻለ ምናልባት ይሄ የባንክና የአይሜት ብር መጥቶ ካረጋጋው ጥሩ ነው። ግን ካላረጋጋው እንደገና እየተከፈተ እየተከፈተ ወደነበረው ይሄዳል የሚል ስጋት አለኝ። እኔ በበኩሌ በአጭር ቀን ውስጥ ተፈታ የሚባል ነገር የለም። አቶ ያሬድ የውጭ ምንዛሬው ችግር ሊፈታ የሚችለው ግን የሀገሪቱ ምርት የውጭ ምንዛሪ ማስገባት ሲችል ሀገሪቱ ወደ ውስጥ የምታስገባው ከምትልከው ምርት ጋር የተገናዘበ መሆን ሲጀምርና ስጋትን የሚያስወግደው ዋነኛው መፍትሔ ወደ ውጭ ተልኮ ከሚመጣው ገቢ የሚገኘው የውጭ ምንዛሬ ነው ይላሉ። ችግሩ የሚፈታው የኢትዮጵያ ኤክስፖርት የሰርቪስ ሌሎችን ጉዳዮች የሚመጣው ብር በአጠቃላይ ወደ ኢትዮጵያ ሲገባ መግባት ሲችል እና ብዙ ዶላር ኖሮት ኢምፖርት ከምናደርገው ጋር ሲመጣጠም የኛ ኢምፖርት ወደ ሀያ አንድ ቢሊዮን ዶላር አካባቢ ይመስለኛል የነበረው አሁን ዘንድሮ ባላቅም ቆጣቸው ለሶስት ነጥብ አምስት ቢሊየን ነው። ከሰርቪስ ከኢንቨስት ይመጣ ብዙ አለ። ግን በፊት በነበረው አካሄድ ብዙ ዶላር ወደ ሀገር ውስጥ ይገባ ስላልነበረ፣ ምክንያቱም ያለው ልዩነት ሰፊ ስለነበረ በንትኑ አንድ ሰው ወይ የራሱን ካምፓኒ ባይፈጥርና ኤክስፖርት አድርጎ እዛ ካምፓኒ አይሸጠ የቀረውን ልዩነቱን እዛ ማስቀረት የሚችልበት ሁኔታ ተገደው ነበር የነበረው ብዙ ሰው። አሁን ግን ያ እንግዲህ እየቀነሰ ሊሄድ ይችላል የሚል ግምት አለ። ግን ገና ፍርዱ ገና ነው። መጨረሻው እንግዲህ በሰፕላይ ሉ የሚወሰኑ በምን ያህል አቅርቦቱ የዶላር አቅርቦቱ ከዚህ ይቀጥላሉ። ሆነ ጥሩ ነው። አቶ ኤፍሬም ዞሮ ዞሮ የአገር ውስጥ የውጭ ምንዛሬ ፍላጎትን መቅረፍ እየተቻለ ነው። ከለውጡ ጋር ተያይዞ የተነሳውም ስጋት አልደረሰም። ሰውም ከንብረት ይልቅ ጥሬ ገንዘብ መያዝ እየጀመረ ነው ሲሉ ይከራከራሉ። ማንም ሰው እንደ ቀልድ ባንክ ሄዶ ገንዘብ የሚያገኝበት እድል ባለመኖሩ የሚያገረሰብ እቃና መሬትም የለም። ለዛም ነው እኮ ከተማ ውስጥ አሁን በመላው ኢትዮጵያ ቤትና መሬት ከሀምሳ ከመቶ በታች ሲጠራና ወይም ሲገበያዩበት የዛሬ ዓመት ከምናምን በፊት ዋጋ የወደቀበት ሁኔታ ነው የምታየው። እና ይሄ የሚያሳይ ምንድን ነው? ነጋዴውም ሆነ ወይም ኢንቨስት እያደረገ ያለው ሕብረተሰብ ክፍል በቂ ጥሪት ወይም የሚሰራበት ካፒታል በሌሎች ነገሮች በስቶክ ቅድም እንዳልኩ በመሬት በህንፃ ግንባታ ወዘተ ተይዘው ስላለ ሲስ የውጭ ምንዛሬ ፍላጎት ኖሮት አቅምም ኖሮት ገበያ ውስጥ ገብቶ ዋጋውን የሚያንርበት እድል አልተፈጠረም። እዛም ነው ጥሬ ገንዘብ ያለው ሰው አሁን የትኛውም የሚያዋጣ ስራውን መስራት ይችላል። መንግስት ጨረታዎች ቢወጡ አሸንፎ የውጭ ምንዛሬ ገብቶ የሚፈልገውን እቃ ማርጅኑን ተወዳድሮ በማሸነፍ እቃ የሚያቀርብበት እድል ሰፊ ነው። አዳዲስ ኦፖርቹኒቲዎችን የቢዝነስ ከተፈጠሩ ገንዘብ ሲኖር ነው ያንን እድል ውስጠነት ገባው እና ለዛም ነው በተሰጋው መጠን ዶላር ሁለት መቶ ሶስት መቶ ያልገባው ሊገባ የማይችልበት ሁኔታ የተፈጠረው ማለት ነው። አንደኛው ፍላጎት በቃ ፍላጎትና አቅርቦት መቶ አስር አስራ አምስት አካባቢ ገድቦታል ማንም ሳይለው ጥቁሩ ኢኮኖሚ ብላክ ኢኮኖሚ በሚሰራበት እንትን መቶ አስር መቶ ሀያ አካባቢ ከዛ በላይ ነጋዴ ስለማያዋጣው ያመጣ መሸት ስለማይችል ከዛ በላይ ዋጋ መስጠት የማይችልበት እድል ከተፈጠረ ሰባ ስምንት ወር አሉ በዛ ሁኔታ ነው ይኛው እንትን ያለው ኢትዮጵያ የፖሊሲ ለውጥ ባደረገችበት በሐምሌ ወር የአንድ ዶላር አማካይ ምንዛሪ ከነበረበት 57 ብር በአንድ ቀን 75 ብር ገብቶ ያደረ ሲሆን ከትላንት በስቲያ አርብ መግዣው 120.938 ሲሆን መሸጫው 123.3571 ሆኗል። የጥቁር ገበያው በዚሁ እለት 130ዎች ውስጥ መሆኑ ሲነገር የኢትዮ ፎሬክስ ዋጋ 131 ብር ከ54 ሳንቲም ነበር። እነዚህ በመደበኛውና በጥቁሩ ገበያ መካከል ያሉ ልዩነቶች እየጠበቡ መምጣታቸውን የሚያመለክቱ ቢሆኑም እንደተዘጋው እየሰፋ ተስፋ የተደረገበትንም ያህል እየጠበበና ልዩነቱን የማጥፋት ምልክት ገና አላሳዩም። በምንዛሪ ልውውጦቹ መካከል ሊኖር የሚገባው ክፍተትና ልዩነት ገና ብዙ የሚቀረው ስለመሆኑ ግን አቶ ኤፍሬምም ሆነ አቶ ያሬድ ተስማምተዋል። ያልተስማሙት በሂደቱ ተስፋና ስጋት ላይ ነው። ወደፊት እየሰፋ ሊሄድ ይችላል ወይስ እየጠበበ በሚለው ላይ ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።